ዘንድሮ በዓለም አቀፍ ደረጃ ታስቦ የዋለው የአካል ጉዳተኞች ቀን መርህ አካል ጉዳተኞችን በማብቃት አካታችነትና እኩልነትን እናረጋግጥ የሚል ነው። በኢትዮጵያ አዋሳ ላይ በተካሄደው ዝግጅት ተካፋይ የነበሩት ላይት ፎር ዘ ወርልድ በተሰኘ ዓለም አቀፍ የአካል ጉዳተኞች ድርጅት የበላይ አማካሪ ሆነው የሚያገለግሉት ወይዘሮ የትነበርሽ ንጉሴ ዝግጅቱ እጅግ ጥሩ እንደነበር ተናግረዋል። ትናንት አዋሳ ላይ የደቡብ ክልል መስተዳደር ነው ይህ የዓለም አቀፍ ቀኑን ሆስት ያደረገን። በሚቀጥለው ዓመት ኦሮሚያ ላይ እንዲከበር ስምምነት ላይ ተደርሶ ከደቡብ ክልል አላፊነቱን ኦሮሚያ ተቀብሎ ትላንት በጣም ደማቅ በሆነ ሁኔታ የደቡብ ክልል ርዕሰ መስተዳደር እንዲሁም ደግሞ የሰራተኛና አማራ ጉዳይ ሚኒስትሯ ዶክተር ኤርጎዲ በተገኙበት በጣም ጥሩ በዓል ተከብሯል። እንዲያም ሆኖ የአካል ጉዳተኞች ጉዳይ ከማህበረሰቡ ጋር በጋራ መነሳት ያለበት እንጂ ሊነጠል አይገባውም ሲሉ የተናገሩት የአካል ጉዳተኞች ከፍተኛ አማካሪ የትነበርሽ ንጉሴ በኢትዮጵያ በኢኮኖሚያዊና ማህበራዊ ዘርፎች ተደረጉ በተባሉ መሻሻሎች አሊያም ለውጦች የአካል ጉዳተኞች ምን ያህል ተካተዋል? ምንስ ያህል ተጠቃሚ ናቸው ብለን መንግሥትን ልንጠይቅ ይገባል ብለዋል። እንግዲህ እስካሁን ባለኝ መረጃ የተለያዩ ማህበረሰብ ክፍሎችን ለማነጋገር አዲሱ አመራር ሞክሯል። ምን ያህል አካል ጉዳተኞችን ለማነጋገር እንዳሰብ አላውቅም። በአንድ ወቅት የነበረ ግን ከዛ በኋላ ቅድሚያ የሚሰጣቸው ሌሎች ጉዳዮች ኖሩ እና የሚያዋጣው የአካል ጉዳተኞችን ጉዳይ ለብቻው እንደ አንድ የሜኑ ምርጫ አድርጎ ከመውሰድ በእያንዳንዱ ሂደቶች ውስጥ አካል ጉዳተኞች መካሰታቸውን ማረጋገጥ ያስፈልጋል እና ያንን የሚያረጋግጥ ቁርጠኝነት ያስፈልጋል። ስለዚህ በወጣቶች ዙሪያ በኪነ ጥበብ ሰዎች ዙሪያ ሲወሰድ ለምሳሌ በኪነ ጥበብ ዙሪያ ያሉ ችግሮችን ወይም በኪነ ጥበብ ዙሪያ ያሉ አስተዋጽዎችን ስናይ አካል ጉዳተኛ የሆኑ የኪነ ጥበብ ሰዎችን ጨመረን እዛ ውስጥ እናያቸዋለን ማለት ነው። በኢትዮጵያ አስራ ስምንት ሚሊዮን የአካል ጉዳተኞች እንዳሉ ይገመታል። እንዲያም ሆኖ ምንም የተጣራ መረጃ እስካሁን የለንም ያሉት በኢትዮጵያ የአካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጎጆ፣ አካል ጉዳተኞች በሀገራችን የለውጡ አካል ናቸው ብለን የምንወስደው ነገር አይደለም አይደለም ባይ ናቸው። እንደ አጠቃላይ እንግዲህ አካል ጉዳተኞች በዚህ በለውጡ ሂደት ባለቤቶች ናቸው፣ የለውጡ አካላት ናቸው ብለን የምንወስደው የተጨበጠ ነገር በአሁኑ ሰዓት የለም። የለውጡ አካል እንዲሆኑ ግን መሰራት ያለባቸው ነገሮች እንዳሉ እየተነገረ ነገር ግን ብዙም የተሰራ ነገር የለም እና በተለይ መንግስት ትኩረት ሰጥቶ አካል ጉዳተኞችን ከአስራ ስምንት ሚሊዮን በላይ አካል ጉዳተኛ ያለበት ሀገር ነው ያለ ነው ተብሎ ይገመታል እና ይህን አካል ጉዳተኛ ያሳተፈ የለውጥ ጎዳና ነው መጀመሪያ ያለበት ምክንያቱም ለሶስት ሲጀምር ዘመን ተሻጋሪ ለውጥ እንጂ እንደገና በአካል ጉዳተኞች ጉዳይ ተመልሰን ወደ ኋላ መልመጣበት ለውጥ መሆን ያለበት በሚል እምነት ገና ማለዳ ላይ በሚገኘው በኢትዮጵያ በሚታየው የለውጥ እንቅስቃሴ የአካል ጉዳተኞችን ለማካተት መልካም ፈቃድ እንዳለ ቢታይም የአካል ጉዳተኞችን ሁኔታ ለማወቅና ከማህበረሰቡ ጋር እኩል ተጠቃሚዎች እንዲሆኑ ከኪነ ጥበቡ ማህበረሰብ እንዲሁም ከጋዜጠኞች ጋር ውይይት እንደተደረገ ሁሉ አካል ጉዳተኞችን በቀጥታ መጠየቅ እንደሚያስፈልግ ወይዘሮ የትነበርሽ ተናግረዋል። አሁንም መንግስት እየሄደበት ያለው አካሄድ ለበጎ ፈቃድ የታገደ ነው። ጊዜ የተሰጧቸው በጉዳዩ ላይ በለውጡ ላይ እንኳ ምን ጉዳይ አላችሁ ተብሎ ተለዩ። በጠቅላይ ሚኒስትር ደረጃ፣ በሚኒስትር በሰራተኛና ማህበራዊ ጉዳይ ሚኒስቴር ደረጃ ሁሉንም የሚያካተተ ምክክር ሲደረግ አላውቅም። ስለዚህ ይመስለኝ ተጨባጭ የሆኑ እርምጃዎችን መንግስት መውሰድ ይኖርበታል። በኢትዮጵያ ሕዝብ ኢትዮጵያ መንግስት ገንዘብ የሚሰራ ማንኛውም ነገር ሕዝቦቿን እንዲያካትት አገልግሎተኛ ሕዝቦቿን ጭምር እንዲያካት ጠንካራ የሕግና የአስተዳደር ማዕቀፍ ማበጀት የሚያስፈልግ ይመስለኝ። ለምሳሌ ጠቅላይ ሚኒስትሩ ለአካል ጉዳተኞች ልዩ ትምህርት ቤት ለመስራት እንቅስቃሴ ጀምረናል ብለዋል። አሁን ይሄ ለአካል ጉዳተኞች ልዩ ትምህርት ቤት መስራት ለምሳ አሁን ወቅት ያለውን የአካል ጉዳተኞች እንቅስቃሴ የሚደግፍ አይደለም። ምክንያቱም እኛ ልዩ ትምህርት ቤት አንፈልግም። በአሁኑ ወቅት የሚያስፈልገን እያንዳንዱን ትምህርት ቤት ለአካል ጉዳተኞች ምቹ የሚያደርግ መንግስት ነው የሚያስፈልገን። በፊት እኮ ልዩ ትምህርት ቤቶች ነበሩን አላዋጣ ብለውን፣ ሽንን መለየትን መገለልን እያመጡብን ስለሆነ ነው አሁን አካቶ ትምህርት ላይ መስራት እንደ ፖሊሲ የምንፈልገው እና የሚመስለኝ መልካም ፈቃዱ ያለው መንግስት ያለ ይመስለኛል። ያን መልካም ፈቃድ ግን ሙያዊ የሆነ እገዛ እንዲደረግበት ክፍት ማድረግ ያለበት ይመስለኛል። በዚህም ይላሉ ያነጋገርናቸው የአካል ጉዳተኛ ኢትዮጵያውያን ተወካዮች፣ መንግስት አካል ጉዳተኞችን ታሳቢ ያደረገ በቂ ስራ እስካልሰራ ድረስ መንግስታችን ላይ ትችት ማቅረባችንን እንቀጥላለን።